በኢትዮጵያ ሶስተኛ ዙር የኮቪድ-19 ወረርሽኝ ማዕበል የተከሰተ መሆኑን የጤና ሚኒስትር አስታውቋል። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት የቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን አመልክተዋል። ቫይረሱ በኢትዮጵያ በተከሰተበት ጊዜ ጀምሮ ከፍተኛ ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መዘግቡንም መመዝገቡንም ያስታወሱት ሚኒስትሯ በቫይረሱ የመያዝ ምጣኔ ቢበዛ ሶስት ከመቶ የነበረው ወደ አስራ ሁለት በመቶ ማደጉን ነው ያመለከቱት። አሁን የኮቪድ-19 መከላከያ ክትባት በተለያየ መጠን በመላ ሀገሪቱ እየተዳረሰ ሲሆን በአዲስ አበባ ደግሞ እድሜው ከ35 ዓመት በላይ የሆነ ማንኛውም ነዋሪ ክትባቱን ማግኘት እንደሚችል ዶክተር ኢሊያ ገልጸዋል። ለዝርዝሩ ኬኔዲ አባተ በኢትዮጵያ በኮቪድ-19 ወረርሽኝ የሚያዙ ሰዎች ቁጥር ባለፉት ጥቂት ሳምንታት ከወትሮው በላቀ መልኩ በመጨመር ላይ ነው። በተለይ የጤና ሚኒስቴር እንዳስታወቀው ከ5500 በላይ ሰዎች በቫይረሱ የተያዙበት ያለፈው ሳምንት ስርጭቱ በከፍተኛ መጠን እየተስፋፋ መሆኑን የሚያመለክት ነው። በዚሁ ጉዳይ ላይ ዛሬ ነሐሴ 18 መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰ ባለፈው ቅዳሜ የተመዘገበው 1282 የኮቪድ-19 ተጠቂዎች ቁጥር ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር መሆኑን ገልጸው በቫይረሱ የመያዝ ምጣኔም ቢበዛ ሶስት ከመቶ ከነበረበት ወደ አስራ ሁለት በመቶ ማደጉን አብራርተዋል ባለፉት ጥቂት ሳምንታት እንደምናየው የኮቪድ ታማሚዎች ቁጥር በየዕለቱ እየጨመረ መሆኑን ያሳያል። ባለፈው ሳምንት ብቻ ወደ 5547 ሰዎች በኮቪድ-19 ተይዘዋል። በዕለቱም በአማካይ ወደ 792 ሰዎች ሲያዙ የነበረ ሲሆን በቀን ውስጥም ከ1000 በላይ ሰው የተያዘበትም ወቅት ነበር። እንደምናስታውሰው በተለይ ባለፈው ቅዳሜ ነሐሴ 15 ላይ የተያዘው ቁጥር እስከ ዛሬ ድረስ ወረርሽኙ ከጀመረ ትልቁ ቁጥር የነበረ ነው። ስለዚህ ከጥቂት ወራት በፊት በተለይ ወደ ሁለትና ሶስት በመቶ ሆኖ የነበረው የመያዝ ምጣኔ አሁን ባለፈው ሳምንት በአማካይ ወደ አስራ ሁለት በመቶ አድጓል። በጽኑ ህሙማን ክፍል የሚገኙ የኮቪድ አስራ ዘጠኝ ታማሚዎችና የሟቾች ቁጥርም በመጨመር ላይ እንደሚገኝ ያነሱት ሚኒስትሯ በኢትዮጵያ አሁን ያለው ሁኔታ ሶስተኛ ዙር የቫይረስ ወረርሽኝ ማዕበል እየተከሰተ መሆኑን እንደሚያመለክት ነው የተናገሩት። የጽኑ ታማሚዎች ቁጥርም እንደዚሁ እያሻቀበ ነው የሚገኝ ሲሆን እስከ ትላንትናው ድረስ አምስት መቶ አስር ሰዎች አሁን በጽኑ ሕክምና እየታከሙ ይገኛሉ በየሕክምና ተቋማቱ። የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ ስልሳ ስድስት ሰዎች ህይወታቸውን አጥተዋል። በአማካይ ስንመለከተው ወደ ዘጠኝ ሰዎች እየሞቱ ይገኛሉ። ይሄ እንግዲህ በሀገራችንም ይሄ ሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው። የቫይረሱን ስርጭት ለመከላከል የሚደረገው የክትባት ተደራሽነት እየጨመረ የመጣ ሲሆን እስካሁን የኮቪድ-19 መከላከያ ክትባት የተሰጣቸው ሰዎች ቁጥር 2350000 ገደማ መድረሱን የጤና ሚኒስቴር መረጃ ያመለክታል። አሁን ላይ ክትባቱ ይበልጥ ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች በመላ አገሪቱ በመሰጠት ላይ የሚገኝ ሲሆን በአዲስ አበባ ደግሞ በተለየ መልኩ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም መከተብ የሚችሉ ሰዎች ወደ ጤና ጣቢያዎች በመሄድ ክትባቱን ማግኘት እንደሚችሉ ዶክተር ሊያ ገልጸዋል። በተቻለ መጠን የክትባት ተደራሽነት እንዲሰፋ ከተለያዩ ዓለም አቀፍ ተቋማት ጋር የተሰራ ያለው ስራ ተጠናክሮ ቀጥሏል። በአዲስ አበባ እና በሁሉም ክልሎች ክትባቱ እየተሰጠ ይገኛል። በቅርቡ እንደተናገር ነው ክትባት የሚያገኙ ሰዎች ወይም ተጋላጭ የሆኑ ማህበረሰብ ክፍሎች እያሰፋን መጥተናል። እንደተገለጸው በተለይ አዲስ አበባ ላይ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱ፣ ተጓዳኝ ህመም ያለባቸው ደግሞ ከ18 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱ እና በስራቸው ምክንያት ተጋላጭ የሆኑ ህብረተሰብ ክፍሎች እንዲወስዱ በሁሉም ጤና ጣቢያዎች ላይ ክትባቱ እንዲገኝ ተደርጓል። ስለዚህ አሁንም ማህበረሰቡ በዚህ መሰረት that you had ጥሪን ማቅረብ እፈልጋለሁ። በኢትዮጵያ እስከ ትናንት ነሐሴ 17 የኮቪድ-19 ምርመራ የተደረገላቸው ሰዎች ቁጥር ከ3 ሚሊዮን 170 ሺህ በላይ ሲሆን ከነዚህም መካከል ከ296700 በላይ ሰዎች ቫይረሱ ተገኝቶባቸዋል። ይሁን እንጂ አብዛኛው የቫይረሱ ተጠቂዎች አገግመው፣ በአሁኑ ወቅት ቫይረሱ የሚገኝባቸው ሰዎች ቁጥር 22 ሺህ ገደማ ነው። በአጠቃላይ 4571 ሰዎች ደግሞ ሕይወታቸውን አጥተዋል። በሚፈጥራቸው የጤና እክሎችና በፍጥነት በመዛመት ረገ መንገድ ከሌሎች የኮቪድ-19 ዝርያዎች እንደሚያይል የሚነገርለት ዴልታ የተሰኘው ዝርያ በበርካታ ሀገራት መከሰቱ ቢታወቅም እስካሁን በኢትዮጵያ ስለ መከሰቱ የሚታወቅ ነገር የለም። ለዚህ ደግሞ ምክንያቱ የዴልታ ዝርያን ለመመርመር የሚያስፈልገው ኬሚካል እስካሁን ወደ ኢትዮጵያ ባለመግባቱ ዝርያውን መመርመር ባለመቻሉ እንደሆነ የጤና ሚኒስትሯ ዶክተር ሊያ ታደሰ ከቀናት በፊት በሰጡት መግለጫ አስታውቀዋል። አዳዲስ የኮቪድ-19 ዝርያዎች ከነባሩ ይልቅ የመዛመት እድላቸው የላቀ መሆኑን በዛ በዛሬው መግለጫቸው ያነሱት የጤና ሚኒስትሯ ህብረተሰቡ ቫይረሱን ለመከላከል ለሚወስዳቸው የጥንቃቄ እርምጃዎች ትኩረት ሊሰጥ እንደሚገባ አሳስበዋል። የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር የወጣው አስገዳጅ መመሪያ ቁጥር 302013 ከቀናት በፊት ማሻሻያዎች ተደርገውለት መመሪያ ቁጥር 832013 በሚል ተግባራዊ ተደርጓል። መመሪያው አካላዊ ንክኪን ከመከልከል ጀምሮ የአፍና አፍንጫ መሸፈኛ ማስክ የማድረግና ሌሎችንም በርካታ ግዴታዎች ቅጣት የሚጥልና ከተጣሱም ቅጣት የሚደነገግ ቢሆንም ተግባራዊነቱ ግን እዚህ ግባ የሚባል አይደለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።